ጀርመናዊቷ ካትሪን ቬንስ ኮንራድ በአባይ ወንዝ ላይ በሚቀዝፈው ኤምኤስ ሴና በተባለው መርከብ መጓዝ ከፈለጉ ወደ መርከቡ ለመግባት በመጀመሪያ በአካባቢው በቆሞ አንድ መርከብ በኩል ማለፍ ይኖርባቸዋል። በሀገር ጎብኚዎች እጥረት ምክንያት በቆሞ በዚህ መርከብ ሰፊ ክፍል ውስጥ የሚገኙትን መቀመጫና ሶፋዎች ከአቧራ ለመከላከል በአንሶላ መሰል ሰፊ ጨርቅ ተሸፍነዋል። ጀርመናዊቷ በአባይ ወንዝ ላይ በመርከብ ሲጓዙ ይህ ለሁለተኛ ጊዜ ሲሆን ለመጀመሪያ ጊዜ በጎር ጎርጎሮሳዊ 2010 ዓ ም በግብፅ ከታዩት ሁለት ብሔራዊ የህዝብ ንቅናቄዎች ቀደም ሲል ነበር ግብፅን የጎበኙት። በአካባቢው ለጥላ የሚሆን ጃንጥላ መያዝ አሊያም መከናነብ የግድ ይላል። አሁን በጣም ጥቂት ሰዎች እንዲሁም መርከቦች ናቸው ቦታው ላይ ያሉት። በእርግጥ አሁን ለእኛ ሁኔታው ጥሩ ነው። አካባቢው ላይ የትም ቦታ መቆም አይቻልም፣ መሄድ ብቻ ነው። ግብፅ ውስጥ ወደ 250 መርከቦች በአባይ ወንዝ ላይ ለመቅዘፍ የሚያስችል ፈቃድ ቢኖራቸውም አብዛኞቹ ግን ከአገልግሎት ውጭ ናቸው። በደቡባዊ ሎክሶር ወደ 12 የሚሆኑ አነስተኛ ጀልባዎች በረድፍ በረድፍ ተሰልፈው ቱሪስቶችን ለማጓጓዝ ቆመው ይጠባበቃሉ። ግብፅ ውስጥ በአሁኑ ወቅት ካሉት አንድ አምስተኛ የሚሆኑት መርከቦች ብቻ ናቸው ሰዎችን የሚያጓጉዙት እነዚህም ቢሆኑ በቂ ተሳፋሪዎችን ማለት ቱሪስቶችን አይጭኑም ወይም አያገኙም በመርከቡ ሰፊ የምግብ አዳራሽ ጥቂት ሰዎች ብቻ መታየታቸው ስራው መቀዛቀዙን አመላካሽ ነው ይላሉ የመርከቡ ዘዋሪ ፋራዲ ሩሺዲ ለአገር አስጎብኚው ፋራዲ ይህን የጎብኚዎች ቡድን ይዘው ሲመሩ ለዚህ አመት የመጀመሪያቸው ነው ምናልባትም ይህ የጎብ ኞዎች ቡድን የመጨረሻቸው ሊሆን እንደሚችል ነው ፋራዲ የገለጹት። ፋራዲ የቱሪስቶች መስህብ በሆኑት በሉክሶር እና አስዋን ከተሞች የሚገኙትን ጥንታዊ ቤተ እምነቶች፣ በግድግዳ ላይ የተሳሉ ጥንታዊ ቅቦችን ሁሉ ጠንቅቀው ያውቃሉ። ፋራዲ ሱዳን አዋሳይ ላይ የሚገኙትን የቱታን ቻማን ጥንታዊ መካና መቃብር አሊያም ጥንታዊውን የአቡ ሴምቤል ቤተ እምነትን ለጎብኚዎች ማሳየት ከጀመሩ አርባ ዓመታትን አስቆጥረዋል። እንደ ፋራዲ በግብፅ የቱሪዝም ኢንዱስትሪ እንደ ዘንድሮ ያለ ቀውስ ደርሶበት አያውቅም። በፊት መርከቦቻችን ሙሉ ነበሩ። መርከቡ ላይ 120 ተጓዦች ካሉ ለአራት ቡድን ተከፍሎ አራት የመርከብ ሰራተኞች ያስተናግዱ ነበረ። ይህም ማለት በእያንዳንዱ ቡድን ሰላሳ ተሳፋሪዎች ይደለደላሉ። አሁን አሁን ግን በመርከቡ ላይ በጠቅላላ 30 ወይም 35 ሰው ብቻ ነው የሚኖረው ልክ እንደ ዛሬው አሊያም መርከቡ ጨርሶ ባዶ ሆኖ ነው የሚውለው። በአባይ ወንዝ ላይ በሚቀስፈው በዚህ ግዙፍ መርከብ ውስጥ የሚያገለግሉ ተቀጣሪ ግብፃውያን ቁጥር ከ80 እስከ መቶ ይደርሳል። እነዚህ ሰራተኞች ኑሯቸውን የሚገፉትና ቤተሰቦቻቸውን የሚያስተዳድሩት በሚያገኙት ደሞዝና አገር ጎብኚዎች ከሚሰጧቸው አነስተኛ ጉርሻ ነበር። በግብጽ የቱሪዝም ኢንዱስትሪ ላይ የደረሰው ቀውስ የተጎዱት የመርከብ ላይ ሰራተኞች ብቻ ሳይሆኑ የከተማ አውቶቡስና የታክሲ አሽከርካሪዎች እንዲሁም ለሀገር ጎብኚዎች ባህላዊ ቁሳቁስን የሚሸጡት ነጋዴዎችም ጭምር ናቸው። በዚህ ሁሉ የስራ ዘርፍ የተሰማሩት ግብጻውያን ሁሉ የሀገር ጎብኚዎች ግብጽን ገሸሽ እያደረጉ ናቸው የሚል እምነት አድሮባቸዋል። ከአንዴም ሁለቴ ግብጽን የጎበኙት ጀርመናዊቷ ካትሪን ኮንራድ ግን ግብፅን በቀጣይ ከመጎብኘት ወደ ኋላ እንደማይሉ ነው የሚናገሩት። ወደ ግብፅ ለመሄድ መነሳቴን ስናገር በእርግጥ አትፈሪም እንዴ የሚል ጥያቄ ይቀርብልኛል። እኔ ግን በፍጹም አልፈራም። የጉዞ ቅድሽን አትሰርዥም የሚል ጥያቄም ሳይቀር እጠየቃለሁ። በግብፅ ብቻ ሳይሆን በሌላ ቦታም የተለያየ ሁኔታ ሊያጋጥም ይችላል። እኔ ግን በግብፅ ደህንነቴ የተጠበቀ እንደሆነ ይሰማኛል፣ አልፈራም። ካትሪን ኮንራድ ከግብጽ ጉብኝት በኋላ ወደ ጀርመን ሲመለሱ በግብፅ ያለውን እውነታ ለሌሎች ማካፈል ይችላሉ። የሀገር አስጎብኚው ግብፃዊ ፋራዴ ሩሺዲ ዋነኛ ሀሳብም ወኔ አለማጣት የሚል ነው። አንድ ቀን ይሻሻላል ብሎ ማሰቡ ጥንካሬን፣ ከሁሉም በላይ ደግሞ ተስፋን የሚሰጥ ነው። ሀገሪቱን እንደሚወዱና ምንም ቢሆን እንመጣለን የሚሉ ሰዎችን መስማትም በራሱ ክብር ነው።